ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ጤና ስጥልና አድማጮች እንደምን አምሽታችኋል። ዛሬ ቀኑ ቅዳሜ ጥቅምት አምስት ቀን 2009 ዓ ም ነው። አዲሱ አበበ አስተናግዳለሁ። ንጉሱ ታምሬ ይህን ፕሮግራም እያቀነባበረ ነው። የኢትዮጵያ ፌዴራሊዝም፣ በዚህ ርዕስ አንድ ምሁር ጋብዘናል። ከዜናው በኋላ ሰፋ ያለውን ጊዜ ይይዝና እስከ ሙዚቃ ቃና ያዳርሰናል። በመጨረሻም ሙዚቃ ቃና ከተሰማ በኋላ የማጠቃለያ ዜና ሰምተን እንሰናበታለን። መልካም ምሽት በመመኘት ወደ ዜናው አሳልፋቸዋለሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስና ሩሲያ ከፍተኛ ዲፕሎማቶች ዛሬ በስዊዘርላንድ ተገናኝተው የተቋረጠውን የሶሪያ የሰላም ንግግር ሂደት ለማስጀመር ጥረት ያደርጋሉ። የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ እና የሩሲያው አቻቸው ሴርጌይ ላቭሮቭ በሎዛን ሲገናኙ በሰሜናዊቷ አሌፖ ከተማ ላይ ለሳምንት የዘለቀውን ጥቃት ማስቆም ስለሚቻልበት ሁኔታ ይነጋገራሉ። በከተማይቱ ላይ የአየር ድብደባ እያካሄዱ ያሉት የመንግስቱና በሩሲያ የሚታገዙ የአየር ኃይል አውሮፕላኖች ናቸው። ይህ በእንዲህ እንዳለ የአየሩ ጥቃት ኢላማ በሆነችው በአሌፖ የቆሰሉትንና የታመሙትን ለማውጣት ይቻል ዘንድ የ72 ሰዓት ተኩስ አቁም እንዲደረግ ታዋቂ ዓለም አቀፍ የረድኤት ድርጅቶች ጥሪ አቅርበዋል። የሰሜኑን ግዛት አማጽያኑ፣ ቀሪውን አካባቢ በሙሉ የመንግስቱ ደጋፊዎች በሚቆጣጠሯት በአሌፖ ብዙ መቶ ሺህ ሲቪሎች አጣብቅኝ ውስጥ ይገኛሉ። ሁለት መቶ የሚጠጉ የዓለም ሀገሮች በማቀዝቀዣ መሳሪያዎች ውስጥ የሚጠቀሙባቸውን ጋዞች መጠን ለመቀነስ ታሪካዊ ስምምነት ደርሰዋል። ስምምነቱ የአየር ለውጥን ለመዋጋት በተያያዘው ጥረት ከፍተኛ እርምጃ ነው ተብሏል። ኤችኤፍሲን ወይም ሃይድሮፍሎሮካርበንስን ለመቀነስ ዛሬ በኪጋሊ ሩዋንዳ የተደረሰው ስምምነት የጤና ጠንቁ ካርበን ዳይኦክሳይድ ጋዝ ከሚያደርሰው ጉዳት አንድ ሺህ ጊዜ የበለጠ መሆኑን የዩናይትድ ስቴትስ የኤነርጂ መቆጣጠሪያ መስሪያ ቤት አስታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ይህን ዛሬ በ197 አገሮች መካከል የተደረሰውን ስምምነት ዓለማችን ከገባችበት የአየር ንብረት ለውጥ ቀውስ ሊያወጣት የሚችል አይነተኛ መፍትሄ ሲሉ ጠርተውታል። ይህ የሚያመለክተውም የዓለማችንን ብሎም የሁሉንም ሀገሮችና ሕዝቦች ደህንነት ማስጠበቅ የሚቻል እርምጃ መውሰድ እንደምንችል ነው ሲሉም ፕሬዚደንቱ አክለዋል። በኪጋሊ ጉባኤ ላይ የተገኙት ውጭ ጉዳይ ሚኒስትር ጆን ኬሪም ተመሳሳይ አስተያየት አንጸባርቀዋል። ባለፈው ሳምንት ማብቂያ የመን ዋና ከተማ ውስጥ በሰው በተጨናነቀ የቀብር ስነ ስርዓት ላይ ለ140 ሰዎች መገደልና ለሌሎች 525 መጎዳት ምክንያት የሆነው የቦምብ ጥቃት የደረሰው በተሳሳተ መረጃ ምክንያት ነው ሲሉ በሳውዲ የሚመራው የህብረት ጦር መርማሪዎች ተናገሩ። ያን የተሳሳተ መረጃ ያቀበሉትም ከየመኑ ፕሬዝደንታዊ ጽህፈት ቤት ጋር ግንኙነት ያላቸው የጦሩ ጠቅላይ ታማዦር ሹም ናቸው ይላል የጣምራ መርማሪዎቹ ቡድን መግለጫ። ያን ጥቃት ተከትሎ ከሳውዲ ጠንካራ ደጋፊ ከሆኑ ምዕራባውያን ሳይቀር ከፍተኛ ዓለም አቀፉ ግዘት ደርሷል። ብሪታንያ በየመን የተኩስ አቁም በአስቸኳይ እንዲጀመር በመጪው ሳምንት ለዓለሙ ድርጅት የጸጥታው ምክር ቤት ሐሳብ ታቀርባለች ተብሎ ይጠበቃል። ባግዳድ ውስጥ አንድ አጥፍቶ ጠፊ ቦምብ ታጣቂ ባደረሰው ጥቃት በትንሹ 19 ሰዎች ገድሎ ሌሎች 50 መጉዳቱን የኢራቅ ባለሥልጣናት አስታወቁ። ሌሎች የሟቾቹን ቁጥር በእጅጉ ያሳድጉታል። ባለሥልጣናቱ እንደተናገሩት ጥቃቱ ዛሬ ዋና ከተማዋ ውስጥ የደረሰው ሰዎች የቀብር ሥነ ሥርዓት ለማከናወን በተሰበሰቡበት ወቅት ነው። ለዛሬው ጥቃት ኃላፊነቱን የወሰደ ወገን ብቅ አላለም። ሆኖም እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ከዚህ ቀደም በኢራቅ ብዙሃኑ ሺሃዎች ላይ እያነጣጠሩ ተመሳሳይ የቦምብ ጥቃቶችን ማድረሱ ይታወቃል። የአጥፍቶ ጠፊው የቦምብ ጥቃት የተፈጸመው የኢራቅ ጸጥታ ኃይሎች የነውጠኛው ቡድን ሚሊሻዎች የሚቆጣጠሯትን ሰሜናዊቷን የሞሱል ከተማ ለማስለቀቅ ዝግጅት እያደረጉ ባለበት ሰዓት ነው ተብሏል። በመጨረሻም አንድ አሜሪካዊ የእርዳታ ሰራተኛ ትላንት ኒጀር ውስጥ በታጣቂዎች ተጠልፏል። መኖሪያ ቤቱ በተወረረበት ወቅት ሁለት ጠባቂዎቹም መገደላቸው ታውቋል። ጠለፋው የተካሄደው ታቦዋ በተባለው ግዛት አባላት ከተማ ውስጥ ነው ተብሏል። የከተማዋ ከንቲባ አህመድ ዲሎ ለሮይተርስ የዜና ወኪል ሲናገሩ ታጣቂዎቹ አስቀድመው በሞተር ቢሲክሌት ከመጡና ሁለቱን ዘቦች ከገደሉ በኋላ ሌላ መኪና መጥቶ አሜሪካዊውን የረዴት ሰራተኛ ወደ ማሊ ድንበር ይዞ ሄደዋል ብለዋል። በኒጀር አንድ አሜሪካዊ ዜጋ ተጠልፎ ሲወሰድ የትላንቱ የመጀመሪያ መሆኑ ተገልጿል። አድማጮች ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ከየኢትዮጵያ የፌዴራል ሥርዓት ችግሮችና አማራጭ መፍትሔዎች ደራሲ ጋር ውይይት። አቶ ገለታው ዘለቀ ያጠኑትና የድኅረ ምረቃ ዲግሪ ያገኙት የጥናት መስክ ልማት ነው። ከደቡብ ኮሪያ ጓንጁ ናሽናል ዩኒቨርሲቲ በልማት ማስተርስ አላቸው። ሆኖም እንደ ማናኛውም ትውልደ ኢትዮጵያዊ በወቅታዊ የአገራቸው ፖለቲካ ተሳትፎ ያደርጋሉ። ኢትዮጵያን ዳያሎግ ፎረም በተባለው የኢትዮጵያ ምርምር ጥናት ማዕከልም አባል ናቸው። በቅርቡ ታዲያ የኢትዮጵያ የፌዴራል ሥርዓት ችግሮችና አማራጭ መፍትሔዎች የሚል ጽሑፍ ለንባብ አብቅተዋል። በብሔር ብሔረሰብ መደራጀትን የሚመርጡ ኢትዮጵያውያን በሕገ መንግሥቱ የተደነገገውን ሕግ ገዢው ፓርቲ ባለማክበሩ እንጂ የፌዴራል ሥርዓቱ የምንመርጠው ነው ይላሉ። በህብረ ብሔር የተደራጁ ደግሞ የፌዴራል ስርዓቱ ለአገሪቱ ፖለቲካ መመሰቃቀል ምክንያት ነው ይላሉ። አቶ ገላታው ዘለቀ በአመለካከት ወደ እነዚህኞቹ ወገን ያደላሉ። ከፍተኛ የቲፒኤልኤፍ የህወሓት ማለት ነው መስራችና አመራር አባላትም በቅርቡ ኢትዮጵያን ከገጠማት ቀውስ ጋር አያይዘው ስለ ኢትዮጵያ ፌዴራሊዝም ስርዓት የተናገሩት አለ። ሁለቱን ሐሳቦች በማጣቀስ ትዝታ በላቸው አቶ ገለታው ዘለቀን አነጋግራለች። ቀርበው ለመወያየት ፈቃደኛ በመሆኑ አቶ ገለታው ዘለቀ በጣም አርጌ አመሰግናለሁ። እንግዲህ ያሰራጩትን ጽሑፍ ስላገኘን ነው ውይይት ለማዘጋጀት ያቀድ ነው። እንደሚታወቀውም ደግሞ ይሄ የፌዴራል ጉዳይ በተለይ የኢትዮጵያ ፌዴራል ስርዓት አወዛጋቢ ሆኖ ከቆየ በኋላ አሁን የተቀበሉትም በብሔር የተደራጁ ድርጅቶችም በስራ አልዋለም በሚል የተለያዩ ተቃውሞዎችን እያሰሙ ስለሆነ ለኢትዮጵያ ይጎዳል የሚሉ በህብረ ብሔር የተደራጁ ደግሞ ፓርቲዎች እንዳሉ ይታወቃል። እና ከእርሶ ጋር እንግዲህ የምናረገው ውይይት አንድ አይነት መፍትሄ ሊፈነጥቅ ይችላል በሚል ነው። ና አስቀድሜ አመሰግናለሁ። እኔ በጣም አመሰግናለሁ። እሺ፣ እንግዲህ አቶ ገለታው ዘለቀ ስለ አጠቃላይ የፌዴራል ስርዓት የመንደርደሪያ ሀሳብም ሰጥተዋል። ፍልስፍናው ምን እንደሆነ መሰረቶቹ በዛ ብንጀምር በጣም ጥሩ እንግዲህ ፌዴራል መንግስት አወቃቀር ስርአት ዘግየት ብሎ በሰው ልጅ የአስተዳደር መንግስት አወቃቀር ስርአት ውስጥ ዘግየት ብሎ የመጣ ነው። ዘመናዊ አስተዳደር ስርአት ነው። እንደሚታወቀው በአሜሪካን ሀገር ውስጥ የተጀመረ ነው። የተለየ የሚያደርገው ልዩ ባህሪያቶች አሉት። የራሱ የሆነ ካራክተሪስቲክስ አሉት። እነዚያን ሲይዝ ነው እንግዲህ አንድ የፌዴራል ስርአት አለ የሚያሰኘን። ዋናው የፍልስፍናው መሰረት አንድን ህዝብ በአንድ ሀገር በአንድ የፖለቲካ አጠገብ ውስጥ ያለን ማህበረሰብ በአንድ ትልቅ አዳራሽ ውስጥ ዙሪያውን ኮልኩለን ከምናስተናግደው ይልቅ ለምን ክፍል ክፍል አንሰራለትም? ክፍሎች ሰርተን በነዛ ክፍሎች ውስጥ አስተናጋጆች አድርገን የስልጣን ክፍፍል ኖሮ ያንን የስልጣን ክፍፍል ተጠቅመው በየክፍሉ አገልግሎት ቢሰጥ አሀሳብ አፍላቂነት ይመጣል። ሌላው ደግሞ የህግ ምንጭ ወይም ደግሞ እንግሊዝኛ ሪሶርስ የሚባለው የህግ የህግ ምንጭ ይጨምራል። ህጎች ይጨምራሉ። ለምሳሌ በአሜሪካን ሀገር በስቴቶች አካባቢ የተለያዩ ስቴቶች የተለያዩ ህግጋት ሊኖራቸው ይችላሉ። ያ ለዜጎች ምርጫን ይጨምርላቸው፣ የተለያዩ ምርጫን ይሰጣቸዋል። ከአንዱ ስቴት ወደ አንዱ ስቴት ሊሄድ ይችላል አንድ ዜጋ እና በዛ ምርታማነቱ ሊጨምር ይችላል። በሚመቸው ህግ ውስጥ ሊተዳደር ይችላል። ሌላው ለዴሞክራሲ መንሸራሸር ትልቅ ጠቀሜታ አለው። የፌዴራሉ ስርአት በተፈጥሮ ሊብራል ስለሆነ ነጻ ስለሆነ ዴሞክራሲ በደንብ በሲስተም ውስጥ እንዲንሸራሸር ይረዳል። ሌላው ብዙ ሀገሮች የሚመርጡት ማንነትን ለመጠበቅ ነው። በተለይ እንደዚህ ዝሃ የሆኑ ሀገሮች ማንነትን ለመጠበቅ ይረዳናል ብለው ይጠቀሙበታል፣ ይመርጡታል። ሌላው አንዱ ጠቀሜታ ወደ አምባገንነት የመመለስ እድልን ያጠባል። ምክንያቱም ሀይል ክፍፍል ስለሚኖር በስቴቶች ወይም በክልሎች ሀይልም ስለሚካፈል የማዕከላዊ መንግስቱ ድንገት አንድ አምባገነን መሪ ቢመጣና ሀይልን ጠቅልሎ አምባገነን ሆኖ ለመውጣት ቢሞክር ይታገሉታል። በዚህ በዚህ በእነዚህ አቅጣጫዎች የፌዴራል ስርዓት ተመራጭ ይሆናል እና ዋናው አገልግሎት እንግዲህ ክፍሎችን ፈጥሮ በየቦታው አገልግሎትን ለማሳለጥ ነው። ፍትህን በሚገባ ለማድረስ ነው። ቱ ታየር ሲሉታል። ይሄ ሁለት ጎማ ኖሮ በአንድ ጎማ ከመሄድ ይልቅ በሁለት ጎማ አገልግሎት ቢሰጥ ለህብረተሰብ እድገት፣ ሁሉም ተናይ እድገት ይጠቅማል የሚል የፍልስፍና መነሻ ነው ያለው። እንደው ለማስረገጥ ያህል የፌዴራል ስርዓት የግለሰብን መብት እንዴት ይመለከታል? ግለሰቦች በጣም ጠቃሚና በጣም አስፈላጊ ናቸው። በፌዴራል ስርዓት ውስጥ የግለሰቦችን መብት በከፍተኛ ሁኔታ መንከባከብ አንድ የፌዴራል ስርዓት የቆመበት ዓላማ ነው። በሌላ በኩል ደግሞ የቡድኖችን መብት ይጠብቃል። አሁን ሁለቱ ተጻራሪዎች አይደሉም። ቡድኖች የቡድንን መብት በአንድ በኩል እየጠበቀ የግለሰብን መብት ደግሞ ጠብቆ ማስኬድ ይቻላል። አንዳንድ ጊዜ በአንዳንድ ሰዎች አካባቢ ይሄ የሚሽቀዳደም አድርጎ የማሰቡ ችግር ያለ ይመስለኛል። የፌዴራል ስርአት የቡድን መብትን አስቀድሞ የግለሰቦችን መብት ችላ የሚል የሚመስላቸው ወገኖች ሊኖሩ ይችላሉ። ግን ሁለቱንም የቡድን መብትም፣ የግለሰብን መብት ተንከባክቦ የሚሄድ ስርአት ነው በተፈጥሮ የፌዴራል ስርአት። እንግዲህ አቶ ገለታው ዘለቀ እንዲህ መሰረታዊ የሆነውን የፌዴራል ስርአት ፍልስፍና ከሰጡን ዘንዳ ወደ ኢትዮጵያው ፌዴራል ስርአት እንግባና የኢትዮጵያ ፌዴራል ስርአት ለየት ይላል ከተቀሩት የፌዴራል ስርአቶች በብሔር ብሔረሰቦች ወይንም ደግሞ በቋንቋ ላይ አንዳንዶች እንደሚሉት በዘር ላይ የተመሰረተ ነው። መስራቾቹም በጣም አምነውበትና ለኢትዮጵያ አንድነትን እኩልነትን ያመጣል። በሚል እንደ መሰረቱት ነው የሚናገሩት። ከህወሀት አንጋፋ ታጋዮችና መስራቾች አንዱ የሆኑት በቅርቡ አቶ ስዩም መስፍን ስለዚህ አገር ውስጥ ባሉ መገናኛ ብዙሃን ንግግር አድርገዋል። እርሶም በጽሁፎ ጠቅሰዋል። የእርሳቸውን ንግግር እስቲ ላሰማዎትና ከዛ በኋላ እያስተያየን ውይይታችንን እንቀጥላለን። የኢትዮጵያ ፌዴራላዊ ስርዓት ሆን ተብሎ ህዝቦችን ኢምፓወር ያደረገ ወይም ህዝብን የስልጣን ባለቤት እንዲሆን ያደረገ ነው። ብሔር ብሔረሰቦች ህዝቦች ሉዓላዊ ናቸው። የኢትዮጵያ ሉዓላዊነት የሚገለጸው በእነዚህ ህዝቦች ሉዓላዊነት የተገኘ ነው። በተራራው በሸንተረሩ በሜዳው በወንዙ አይደለም። ሉዓላዊነት የሚገለጸው በእነዚህ ህዝቦች ሉዓላዊነት ነው። የኢትዮጵያ ፌዴራሊዝም ሌሎች የገነቡት ፌዴራሊስት ስርዓት የገለበጠ ነው መሰረቱ የሌሎች ፌዴራል ስርዓት ፌዴራል ስርዓቱ የተወሰኑ ስልጣኖችን ኃላፊነቶችን ህዝቦች ለክልሎች ያስረክብና ቀሪ በሙሉ የኔ ነው ብሎ ነው የሚወስደው። ስልጣን የሚሸነሽ ነው ፌዴራል ስርዓቱ ላይ ያለው ነው። እንግዲህ አድምጠዋቸዋል አቶ ስዩም መስፍንን ስለ ሉዓላዊነት፣ እንዲሁም የኢትዮጵያ ፌዴራል ስርዓት እንዴት ከሌሎች እንደሚለይ እንደውም የበለጠ ዲሞክራሲያዊ እንደሆነ ለክልሎች የበለጠ መብት እንደሚሰጥ ነው የሚናገሩት። እርስዎ በጽሁፎ ስለ መንግስት አወቃቀር፣ ስለ ሀይል መከፋፈል፣ ስለ ማንነት ጉዳይ፣ ስለ ዲሞክራሲ፣ ስለ ኢኮኖሚ በተለይም ደግሞ አብዮታዊ ዲሞክራሲና ይሄ ፌዴራሊዝም ያላቸውን ግንኙነት ዘርዝረው ጽፈዋልና እስቲ ከእሳቸው ንግግር እንደ መንደርደሪያ አድርገን እንነሳ። ምንድን ነው እርስዎ ያለሁት አስተያየት እሳቸው በተናገሩት ላይ ስለ ኢትዮጵያ ፌዴራሊዝም? አዳምጫለሁ። ይህንን ብዙ ጊዜ አዳምጬዋለሁ። እንግዲህ አቶ ስዩም መስፍን ያላቸው የዚህ የፌዴራል ስርዓትን የተረዱበት መንገድ እኔ ያስደንግጦኛል። ብዙ አመት ውጭ ጉዳይ ሚኒስትርነት የቆዩ ባለስልጣን ናቸው። አሁን ደግሞ አምባሳደር ናቸው። የፌዴራል ስርዓት እሳቸው እንደሚሉት አይደለም። በተፈጥሮ የትም አሁን እሳቸው ያሉት ፌዴራል ስርዓቱ በሌሎች ሀገሮች፣ የፌዴራል ስርዓት ባለባቸው ሀገሮች የፌራል ፌዴራል መንግስቱ ነው ለስቴቶች ወይም በኢትዮጵያ ጥና አጠራር ለክልሎች እንደሚባለው ስልጣን እየሸረፈ ይሰጣል ነው የሚሉት። እየቆነጠረ ለእነሱ ይሰጣል፣ በዛ ስልጣን የሚጠቀሙ ናቸው ነው የሚሉት። ይሄ የለም። በዓለም ላይ በእውነተኛ የፌዴራል ስርዓት ውስጥ የፌዴራል መንግስት አይደለም ስልጣን የሚያድለው። ስልጣን የሚከፋፈሉት በሕገ መንግስት መሰረት ነው። ሕገ መንግስቱን ደግሞ የሚያወጡት የክልሎችን መንግስታትም የፌዴራል መንግስትም ሆነው ነው። ስለዚህ እሳቸው የሚሉት ምናልባት ባህዳዊ ስርዓት ሊሆን ይችላል። ባህዳዊ ስርዓት ጊዜ ልክ ነው። ማዕከላዊው መንግስት ስልጣን በተውሶ ነው የሚሰጠው፣ ፓወር ዲሴንትራላይዜሽን ወይም ደግሞ ምንድን ነው ስልጣንን አለማማከል። ስልጣንን አለማማከል ሲደረግ ወደ ታች ስልጣን ማውረድ ሲፈልግ በአህዳዊ አገዛዝ ጊዜ የማዕከላዊ መንግስት ስልጣንን ያውሳል ለታችኛው ለሀገር እንበለው በኢትዮጵያ በድሮ ጊዜ አውራጃ ወረዳ እንበለው ወደዛ ስልጣን ማውረድ ሲፈልግ ማዕከላዊ መንግስት በተውሶ ነው የሚሰጠው። ሲፈልግ ይሰጣቸዋል፣ ሲፈልግ ይነጥቃል። ባህዳዊ ጊዜ አሁን አቶ ሰየም የሚሉት ምናልባት ይህንን ሊገልጸው ይችሉ ይሆናል። በፌዴራል ስርዓት ጊዜ ግን ማዕከላዊ ወይም ፌዴራል መንግስት ሰጭም ነሽም አይደለም። በህገ መንግስት ላይ የሚቀመጥ ስልጣን አለ። የስቴቶች ስልጣን ይሄ ነው ሁለቱ መንግስታት ደግሞ በህብረት የሚሰሩት ስልጣን ስራዎች እነዚህ ናቸው ተብሎ ይቀመጣል። ስለዚህ በዛ ላይ አንዱ አሁን እኔ ያየሁት አቶ ስዩም ሲናገሩ ምናልባት በፓርቲያቸውም ሀሳብ ካለ የፌዴራሉን መረዳቱ እንደዚህ ከሆነ የተረዱት ችግር አለው። በጣም እንደዛ አደለም የፌዴራል ስርአት ነው። ሁለተኛው ነገር እሳቸው ያሉት የኢትዮጵያን የፌዴራል ስርአት ሌሎችን ሀገሮች የገለበጠ ነው ብለዋል። እንግዲህ እውነቱም የገለበጠ ነው ትክክል ናቸው። የገለበጠ ነው ግን በጥሩ መንገድ አደለም የፌዴራል ስርአት ኢትዮጵያ ካሰኛትና ከፈለገች የፌዴራል ስርአት ባህሪያትን ወይም ደግሞ የፌዴራል ስርአትን የሚገልጹትን ነገሮች ልታንጸባርቅ ይገባት ነበር ለምሳሌ ያህል አሁን እሳቸው የሚሉት የኢትዮጵያ የፌዴራል ስርአት የተዋቀረው ብሔረሰቦች ትንሽ ትንሽ ቆንጥረው ቆንጥረው በሰጡት ስልጣን ነው ነው የሚሉት አንድ ሁለት ሶስት አራት አምስት ብለው ከዛ ቆንጥሮ በተሰጠው ስልጣን የሚኖር ነው የፌዴራል ስርአቱ ነው የሚሉት እስቲ እንደው በጣም በጥቂት እንኳን ብና የፌዴራል አሁን የኢትዮጵያን የፌዴራል መንግስት በጣም ኃይለኛ። ለምሳሌ በኢኮኖሚ እንኳን ስናይ ክልሎች እስከ ሀያ ስምንት ፐርሰንት ሀያ ስምንት በመቶ ብቻ ነው ወጪያቸውን መሸፈን የሚችሉ በሰራተኛ ደሞዝ ያላቸው የሚኖሩት ሀያ ስምንት ፐርሰንቷን ብቻ ነው። ሰባ ፐርሰንት በላይ የሚሆነውን ፌዴራል መንግስት ነው የሚደጉሟቸው። ፌዴራል መንግስት ከየት ነው የሚያመጣው? ግማሹም በብድር ነው የሚያመጣው፣ ግማሹም በእርዳታ የሚያገኘው ነው፣ ግማሹም ደግሞ አንዳንድ የፌዴራል መንግስት የያዛቸው አምራች ድርጅቶች ከሚያገኙት ከዛ ከታክስ ሰብስቦ የሚያገኘው ነው። ስለዚህ ይሄ የሚያሳየው በኢኮኖሚው ኢኮኖሚክሊ በምጣኔ ሀብት ኢትዮጵያ በጣም ማዕከላዊ ናት ማለት ነው። በአሁኑ ሰዓት የመንግስት አወቃቀርን በተመለከተ እውነተኛ ፌዴራሊዝም ብለው በምሳሌ ያስቀመጡት ለምሳሌ የአሜሪካ ፌዴራሊዝም ሶስት የመንግስት ማዕዘናት እንዳሉት እነኚህ ሶስቱ የመንግስት ማዕዘናት አንዱ ሌላውን እንዳይባልግ እንደሚጠብቅ ከተሰጠው ስልጣን በላይ አልፎ እንዳይሄድ እንደሚጠብቅ። ይሄስ ሁኔታ በኢትዮጵያ የፌዴራል ስርአት ላይ ይንጸባረቃል? አንዱ ትልቁ ችግር እሱ ነው። የፌዴራል ስርአቱ የፌዴራል የኢትዮጵያ የፌዴራል ስርአት ትልቅ ችግር መሰረታዊ ችግር የሚባለው የኃይል ክፍፍልን በሚመለከት ከባድ ችግር ያለበት ከአወቃቀሩ ነው። እንግዲህ በብዙ የፌዴራል ሀገሮች የፌዴራል ስርዓትን በሚከተሉ ሀገሮች ውስጥ ህግ አስፈጻሚው፣ ህግ አውጪው እና ህግ ተርጓሚው የተለያዩ ናቸው። በኢትዮጵያ ሁኔታ ስንመጣ ግን የህግ ትርጉምን ስራ የሚሰራው የፌዴሬሽን ምክር ቤት ነው ነው የሚለው በኢትዮጵያ ህገ መንግስት አንቀጽ ስልሳ ሁለት ላይ ብራንድ ንዑስ አንድ ላይ ይመስለኛል የሚለው የህግ ትርጉምን ስራ የሚሰራው የህገ መንግስቱን የሚተረጉመው የፌዴሬሽን ምክር ቤት ነው ነው የሚለው ያ የፌዴሬሽን ምክር ቤት ደግሞ የሚመሰረተው ከፖለቲካ ሰዎች ናቸው። ፖለቲካ ሰዎች ከየክልሉ የሚመጡ የፖለቲካ ውክልና ያላቸው ሰዎች ናቸው። በአሁኑ ሰዓት አሁን አንድ መቶ ፐርሰንት ያደግ ነው አሸነፈ የተባለው አንድ መቶ ፐርሰንት የፌዴሬሽን ምክር ቤት በዛ ተሞልተዋል ማለት ነው። ስለዚህ አሁን ምንድን ነው ይሄ ችግር የሚያመጣው በፍትህ ላይ ፍትሁ ፍትሁ ከፖለቲካ ጋር ተጣብቋል ማለት ነው። የኃይል መከፋፈልን ጉዳይ አፍርሶታል ማለት ነው። አንድ በጣም ሲምፕል ምሳሌ እዚህ ላይ መስጠት ይቻላል። የወልቃይት ጉዳይና ሌሎች የማንነት ጉዳዮችን የሚመለከት ችግር ሲገጥማቸው ዜጎች ወደ ፍርድ ቤት አይሄዱም፣ ምክንያቱም ይህንን የሚመለከተው የፌዴሬሽን ምክር ቤት ስለሆነ። ከፍተኛ ችግር ያለው አሁን አንድ መቶ ፐርሰንት አሸንፍኩ ባለበት ቦታ ላይ መንግስት ራሱ የሚከሰው ሲመጣ ፈራጁም ራሱ ነው የሚሆነው ማለት ነው። ለምሳሌ የቅድም ያልኩት የዚህ የወልቃይት ጉዳይ አሁን የሚከሱት የትግራይን ክልል ነው የሚሄዱት ደግሞ የትግራይ የክልሉ ፌዴሬሽን ይመለከቱ። ስለዚህ እነሱ ራሱ የፖለቲካው ሰዎች ናቸው። ያን ወልቃየት በትግራይ ውስጥ ነው መጣጃ ያለበት የሚሉት እነሱ ናቸው። ወልቃየቶች ደግሞ ተበደልን ሲሉ ደግሞ የሚሄዱት እነሱ ጋር ነው ማለት። ስለዚህ ከፍተኛ ያው አወቃቀር ችግር አለበት። በጣም አቶ ገለታው፣ ከዚሁ ከኢትዮጵያ ፌዴራሊዝም ጋር በተያዘ አሁን በኦሮሚያም ሆነ በአማራ ክልል የሚካሄደው ተቃውሞ የኃይል ማለትም የፖለቲካ ስልጣን፣ የኢኮኖሚ ስልጣን በአንድ ማዕከላዊ ቦታ መከማቸትና የነዚህ ማህበረሰቦችን ከተጠቃሚነት መውጣት ነው የሚያነሳው። አቶ ስዩም መስፍን ይህንኑ ያስተባበሉበትን አንድ የድምጻቸውን ቅንጫቢ ላሰማዎት እና ከህዝቡ ስሞታ ጋራ የፌዴራሊዝሙን ሂደት እንዴት ያገናዝቡታል? የትፔሌፍ የበላይነት ነግሷል ኢትዮጵያ ውስጥ ተነሱ የሚለው ቅስቀሳ ከጠባብ ብሔረተኝነት ይነሳ ከትምክህተኝነት ይነሳባቸው፣ ለነዛ መጠቅ መጠቀሚያ የሆናቸው ካልሆነ በስተቀር ውሃ የሚቋጥር ሀቅ የለውም። አይቋጥርም፣ ውሃ የሚቋጥር አይደለም። አደጋው ግን እንዴት ነው የሚለውን ግን የኢትዮጵያ ህዝብ በሙሉ ሊገነዘበው ይገባል። የኃይል ክፍፍል ጉዳይ በተመለከተ ከባድ ችግር ያለበት ደግሞ እሱ ነው። ሲበዛ ሲበዛ ኃይል ተሰብስቦ የተቀመጠው በፌዴራል አካባቢ ነው። ለዚህ ለምሳሌ አሁን የዚ የኦሮሞን እንቅስቃሴ ማየት እንችላለን። በአሁኑ ሰዓት የህዝቡን ፐርሰፕሽን አሁን የኦሮሞ የትግራይን ስንመለከት ትግራይ ወደ ሰላሳ ስምንት መቀመጫ ብቻ ነው ያለው ፓርላማ ውስጥ። ሌላው ሰፊ መቀመጫ ያለው ኦሮሞ ነው። ፌዴሬሽን ምክር ቤት ብንሄድ ሰፊ መቀመጫ ያለው ኦሮሞ ነው። ከዛ ቀጥሎ አማራ ነው ያለው በህዝባቸው ቁጥር ስለሚሰጥ መቀመጫው ማለት ነው። ስለዚህ አሁን ምንድን ነው መንግስት የሚለው የቱ ጋር ነው ኃይል ህወሀት ጋር ተሰበሰበ የምትሉት? ብዙ መቀመጫ ፓርላማ ውስጥ ያለው የኦሮሞ ነው ነው። በእርግጥም በታሪክም ስናይ የኦሮሞ ህዝብ በብዛት እንደዚህ በፖለቲካ በፓርላማ ውስጥ በዛ አካባቢ የሚወጡ ሰዎች ተቀምጦ አይታወቅም። ግን በተመሳሳይ ደግሞ የኦሮሞ ህዝብ ከፖለቲካ ተገልያለሁኝ ብሎ ያመነበትና ያመጸበት ጊዜ ደግሞ በታሪክ እንደዚህ ጊዜ የለም። ለምንድን ነው እንደዚህ የሆነው ስንል የመንግስት ቴክኒክ ነው። መንግስት ምንድን ነው የሚያደርገው አጥብቆ የያዛቸው ተቋማት አሉ። አንደኛው ደህንነቱ ነው ሁለተኛው ሚሊቴሪው እና ሶስተኛው ኢኮኖሚው ናቸው። እነዚህን አጥብቆ ይዞ ከዚህ የፈለገውን ያህል ወንበር ከየክልሉ የመጡት ፓርላማ ቢቀመጡም በእነዚህን ሰዎች በቁጥጥር ስር ስላደረጋቸው በወንበሩ ብዛትም በአይናችን ዝም ብሎ ዜጎች ቢያዩም ወይም ደግሞ ዲፕሎማቶች ቢያዩም በቃ ፍትህ ተበይኗል ከውጭ ይባልም ግን በውስጥ በኩል ሴኪሪቲው የሚፈለገውን ነገር ስለሚሰራ በኢትዮጵያ ውስጥ ኃይል በጣም ተማክሎ የሚገኝበት መንገድ በዚህ መንገድ ነው እና ትልቁ ችግር ያለው ሴኩሪቲ ሚሊቴሩ እና ኢኮኖሚውን ህወሀት ስለተቆጣጠረው ነው። እሺ እንግዲህ ለምስ በዩናይትድ ስቴትስ ባለው የፌዴራል ስርዓት የቡድን የቡድን መገለጫዎች እንደ ቋንቋ እንደ ባህል ያሉ እንዲሁም የግለሰብ መብት ይከበራሉ። ኢትዮጵያ ውስጥ ግን በጣም ትኩረት የተደረገው በማንነት ላይ ነው እና እሱ በተግባር ሲውል ብሔራዊ አንድነት ጋር ደግሞ ያለውን ቅራኔ አስቀምጠዋል። በጽሁፎ ይሄን ቢተነትኑልን አመሰግናለሁ። ይሄ ሌላው ችግር ደግሞ ይሄ ነው። በጣም የኢትዮጵያ የፌዴራል ስርዓት እጅግ በጣም በእውነት አሳሳቢ ነው። በጣም መቀየር የግድ አለበት። የአንዱ ትልቁ ችግር ይሄ በዓለም ላይ በብዙ የታየም አይመስለኝም። በየትኛውም የዓለም የፌዴራል ስርዓት በሚከተሉ ሀገሮች ውስጥ የታየም የፌዴራል ስርዓት አንዱ ትልቁ ትልቁ ተፈላጊነቱ ማንነትን መንከባከብ ነው ሲባል ማንነት ሁለት ማንነቶች ናቸው በአብዛኛው የሚታዩት። አንደኛው ነው በኢትዮጵያ ሁኔታ በተለይ የአንገብጋቢ ሆኖ የተነሳው የብሔር ማንነት ነው። ሁለተኛው ደግሞ ብሔራዊ አንድነት ወይም ብሔራዊ ማንነት ነው። እነዚህ ሁለት ማንነቶች እርስ በርሳቸው ሳይደባደቡ፣ እርስ በርሳቸው ሳይፈረካከሱ፣ እርስ በርስ ተጠባብቀው የሚቆዩበት ጠገግ ማለት ነው የፌዴራል ስርዓት በኢትዮጵያ ሁኔታ ግን ያለው አንዱ ማንነት ሌላውን እንዲያፈርሰው ሆኖ ነው የተዋቀሩት ለምሳሌ አንቀጽ ሰላሳ ዘጠኝ መውሰድ እንችላለን አሁን አንቀጽ ሰላሳ ዘጠኝ ምንድን ነው የሚለው አንድ ብሄር ያለ ምንም ቅድመ ሁኔታ በቃኝ እኔ አይመቸኝም ኢትዮጵያ ውስጥ ከሆን በኋላ ካለ አፍርሶ ይሄዳል ፌዴራሉን ማለት የፌዴራል መንግስት ግን የክልሎችን ወይም ደግሞ እነዚህ በብሄር ብሄሮችን ክልል መንካት አይችልም ማፍረስ አይችልም ስለዚህ ምንድን ነው የሆነው ብሄራዊ አንድነት የሚጠብቀው ጠባቂ የለውም ማለት ነው በህገ መንግስትም የሚጠብቀው የለም የብሔር ማንነት አፍርሶት በየትኛው ጊዜ ሊሄድ የሚችል ማለት ነው። ለምሳሌ የአሜሪካንን ብናይ አሁን የአንድ ስቴት የፌዴራል መንግስትን አፍርሶ የሚሄድበት መንገድ የለም። በሌላ በኩል ደግሞ የፌዴራል መንግስት ደግሞ ስቴቶችን ሊያፈርሳቸው አይችልም። ተጠባብቀው ይኖራሉ ማለት ነው። እነዚህ ሁለት ማንነት ሁለቱ የፖለቲካል ዩኒት እንግዲህ በሌላ በኩል ግን አቶ ገለታው ዘለቀ አሁን ኢትዮጵያ ውስጥ ያሉ ብሄር ብሄረሰቦች ህገ መንግስቱ በፈቀደልን የፌዴራል ስርአት ባህላችንን፣ ቋንቋችንን ለማራመድ ችለናል፣ ለልጆቻችን ለማስተላለፍ ችለናል። እንዲሁም ደግሞ በቋንቋችን ለመማር፣ ለመዳኘት እና ባህላችንንም ለማሳደግ ችለናል ይላሉ። አዎ፣ እኔ የፌዴራል ስርአትን በጣም ነው የምደግፈው። የፌዴራል ስርአት እውነተኛ የፌዴራል ስርአት በኢትዮጵያ ውስጥ ለኢትዮጵያ ለወደፊቱም ቢሆን እውነተኛ የፌዴራል ስርአት ነው የሚያስፈልጋት። ይሄ የፌዴራል ስርዓት ደግሞ በአንድ በኩል ማንነታችንን ጠብቀን ብሔሮች ማንነታቸውን ጠብቀው በቋንቋቸው ተገልግለው የሚሄዱበት ስርዓት መኖር አለበት። በሌላ በኩል ደግሞ ሀገራቸውን የሚያፈርስ ስርዓት መኖር የለበትም። ይህንን ነው በደንብ መረዳት ያለብን። አሁን ያለው ስርዓት እኮ ያለው ስርዓት ኢትዮጵያን የኮንትራት ሀገር ነው ያደረጋል። ሀገራችን ማለት ኢትዮጵያ ልክ እንደ ኮንትራት በፈለግነው ጊዜ ልናፈርሳት በምንችላት ሆና የተዋቀረች ናት እና ይሄ ችግር ምን አመጣብን? ብሔራዊ ቅርስም እንዳንይዝ አድርጎ ነው። አሁን በጣም ሲምፕ አንድ ምሳሌ እንኳን መስጠት እችላለሁ። ባለፈው ስሰማ የዚህ የግድብ የአባይ ግድብ ግንባታ ላይ ተማሪዎችን ሰብስበው መዋጮ አዋጡ ይሏቸዋል። እና በዛን ጊዜ ተማሪዎች የጠየቁት ጥያቄ ምንድን ነው? እናዋጣለን። መዋጮውን ግን አሁን አዋጥተን ስንጨርስ እዛ ግድቡ አካባቢ ያለው ብሔረሰብ ልገምጠል ቢልስ ብለው ጠይቀዋል። ይሄ በጣም ከባድ ጥያቄ ነው። ስርዓቱን ነው የሚያሳየው። ቅርስ እንዳንይዝ እርስ በርስ የመተማመን በሀገራችን ላይ በዚህ ሀገራችን ዘላለማዊ ናት ብለን እንዳናስብ የኮንትራት ሀገር እንድትሆን አድርጓል። እና መሆን ያለበት ብሄሮች፣ ልክ ነው የቋንቋ ጉዳይ በጣም አስፈላጊ ነው፣ መዳኘት አለባቸው በቋንቋቸው። ያ ስርአት መዘርጋት መቻል አለበት። በሌላ በኩል ግን ብሄራዊ አንድነትን ደግሞ መጠበቅ ያስፈልጋል። ክፍቱን መቆም መቅረት የለበትም። ብሄራዊ አንድነት እንግዲህ ከሚያነሳው አቶ ገለታው ዘለቀ እንግዲህ ለመፍትሄ የሚሆን እስቲ የማጠቃለያ ሀሳብ ይስጡን የኢትዮጵያ ፌዴራሊዝም በምን አይነት ሁኔታ ሊሻሻል ይችላል የአገሪቱን ዘላቂነት ዋስትና በማድረግ ወደፊት የሚሻሻልበትን ሁኔታ ቢገልጹልን እንግዲህ እኔ የዚህ የኢትዮጵያ ፌዴራል ስርዓት ጉዳይ ወደፊት በጣም ሊያሳስበን የሚገባውና በምን መንገድ ሊሻሻል ይገባል የሚለው ላይ መወያየት ያለብን ይመስለኛል አንዱ አሁን በተቃዋሚውም በኩል የሚ ያለው ሀሳብ ዴሞክራሲ ይምጣ እንጂ አሁን ያለው የፌዴራል ስርዓት ብዙ ችግር የለበትም፣ የሚል አቋም ያላቸው ከተቃዋሚዎችም አሉ። ነገር ግን ይሄ የፌዴራል ስርዓት ብዙ ችግሮች አሉበት። አንዱና ትልቁ ችግር ቅድም ካልነው በተጨማሪ ለኢትዮጵያ የሚሆኑትን መስዋዕቶች በሙሉ እየዘረፈ ነው። ኢትዮጵያን የተቀራመተ ስርዓት ነው። አንድ ሀገር እንደ ሀገር የሚቆመው ሀገር የሚባለው ነገር ራሱ ጠገጉ የሚቆመው ቡድኖች ተሰብስበው ሲመጡ መስዋዕት የሚያደርጉት ነገር አለ። የሚያዋጡት ነገር አለ። መሬት ያዋጣሉ። ተፈጥሮ ሀብታቸውን ያዋጣሉ። የፖለቲካ ዘንባሌዎቻቸውን ያዋጣሉ። ኢኮኖሚያ ኢኮኖሚያችንን በአንድ ኢኮኖሚ ማህበረሰብ ይውጣን ብለው ይስማማሉ። እነዚህ እነዚህ ጉዳዮች በሙሉ ብሔሮች ተቀራምተዋቸዋል። አሁን የፖለቲካ እንትን አስተላለፋችን በብሄር በብሄር እንድንደራጅ ተደርገናል። መሬት የአማራ ክልል ነው። በዚህ አንተ ሁለተኛ ዜጋ ነህ ይባላል። ይሄ የኦሮሚያ ክልል ነው ይባላል። ተቀራምተናል። መሬትን፣ ታሪክን ተቀራምተናል። አቶ መለስ ዜናዊ የቀድሞ ጠቅላይ ሚኒስትር አንድ ጊዜ ያሉት ምንድን ነው የአክሱም ሐውልት ለወላይታ ምኑ ነው ነው ያሉት። ታሪክን የመቀራመት ነገር ይታያል። እሴቶችን የመቀራመጥ ችግር አለ እና ወደፊት በሚመጣ የፌዴራል ስርዓት ውስጥ ኢትዮጵያውያን ቡድኖች ይህንን መመለስ መቻል አለባቸው። በአዲስ ኪዳን እንደገና ሌላ አዲስ ኪዳን ገብተው ይህንን ተቀራምተናል ኢትዮጵያንና እንመልስ ለኢትዮጵያና ለኢትዮጵያዊነት እንሰዋ ብለው ቡድኖች ያሏቸውን ቁሳዊና መንፈሳዊ እሴቶች የባህል ባህላዊ፣ መንፈሳዊ ማለት ነው እነሱ እሴቶች መስዋዕት ማድረግ አለባቸው። እንደዛ ካደረጉ ነው ሳይንሳዊ የሆነ የፌዴራል ስርዓት መስርተው መኖር የሚችሉት እና ወደ አዲስ ኪዳን የምግባት ዝንባሌ በተቃዋሚዎች ዘንድ በተለይም በኢትዮጵያ ለይቃን ዘንድ መቀንቀን አለበት። በጣም አመሰግናለሁ። አቶ ገለታው ዘለቀ ስለ ማብራሪያው በጣም አመሰግናለሁ። በአድማጮች ስም እኔም በጣም አመሰግናለሁ። የኢትዮጵያ የፌዴራል ስርዓት ችግሮችና አማራጭ መፍትሄዎች የሚል ጽሑፍ ካቀረቡት ከአቶ ገለታው ዘለቀ ጋር ያደረግነው ውይይት ነው የተከታተላችሁት እንግዳችንን እናመሰግናለን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ የሚያስተላልፈው ፕሮግራም ነው እስከ ምሽቱ አራት ሰዓት አብራችሁን ቆዩ ንጉሱ ታምሬና እኔ አዲሱ አብረናችሁ እናመሻለን አሁን የሙዚቃ ቃና Ya, ya, እንደምንከረማችሁ እንደምሰነበታችሁ ውድ የአሜሪካ ድምፅ የሙዚቃ ቃና አድማጮች ላለፉት አራት ሳምንታት በሰዓት ጥበት ምክንያት ዘወትር ቅዳሜ ምሽት ወደ እናንተ ሲደርስ የነበረውን የሙዚቃ ቃና ፕሮግራም ወደ እናንተ ሳናደርስ ቀርተናል። ለዚህም ይቅርታን እንጠይቃለን። ዛሬ ጠንከራ አድርጌ ነው የምክሳችሁ ለምሽቱ የሚሆኑ ምርጥ ምርጥ ሙዚቃዎችን ከዚህም ከዚያም አሰባስቢያለሁ ያለው ጽዮን ግርማ ሙዚቃዎቹ መራርጪ አብሬያችሁ አምሻለሁ። አብራችሁኝ አምሹ። በእንግሊዛዊቷ ኬቲ መለዋ ናይን ሚሊዮን ባይስክልስ በተሰኘው ለስለስ ያለ ሙዚቃ ነው የምሽቱን ፕሮግራም የምከፍተው። a fact It's a thing we can't deny Like the fact that I will love you till I die We are twelve billion light years from the edge That's a guess No one can ever say it's true But I know that I will always be I'm warm by the fire of your love every day So don't call me a liar Just believe everything that I say There are six billion people in the world More or less And it makes me feel quite small But you're the one I love ቆየት ወዳለ ሙዚቃሉ ልሰዳችሁ፣ ሳክሪፋይስ በኤልተን ጆን። ሰምቲንግ ኢንሳይድ ሶስትሮንግ የሊራቶ ሞላ ፓዘፈን ነው። ሳውዝ አፍሪካዊት ናት። ሊራ በሚለው የመድረክ ስሟን የምትታወቀው ዛሬ መቼም ከዚህም ከዚያም የመራረጥኳቸውን ነው የማስደምጣችሁ ብያለሁ እና ሰምቲንግ ኢንሳይድ ሶስትሮንግ ሊራ ከሳውዝ አፍሪካ። The taller I become, the further you take my rights away, and the faster I will run. Something inside so strong. I know that I can make it. Though you're doing me wrong, so wrong. You thought that my pride was gone. Oh no, something inside so strong. shine so bright it will blind you because there's something inside so strong i know that i can't forget though you're doing me wrong so wrong but they my pride ከወጣቷ ሊራ ቆየት ወዳለ ዜማሉ ሰዳች ፊል ኮሊንስ አናዘር ደይ ኢን ፓራዳይዝ ይለናል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ ምሽት ወደ እናንተ የሚደርሰውን የሙዚቃ ቃና ፕሮግራም ነው። አብሬያችሁ ያለሁት ጽዮን ግርማ ነኝ። ታዋቂው አሜሪካዊ ድምፃዊ የሙዚቃ ግጥም ጸሐፊ እና እንደዚሁም ደግሞ ከመብት ጋር የተያያዙ ዘፈኖችን በመዝፈን የሚታወቀው ቦብ ዳይለን ሰሞኑን የኖቤል ሽልማት ተቀብሏል። በኖቤል ሽልማት በሥነ ጽሑፍ ዘርፍን የተሸለመው በሥነ ጽሑፍ ዘርፍ እንዲሸለም ያደረገው ደግሞ የግጥሞቹ ይዘት ነው። ቦ በዩናይትድ ስቴትስ በተደረገው በጥቁር ሕዝቦች መብት እንቅስቃሴ ወቅት በርካታ ዘፈኖችን አበርክቷል። የእሱ ዘፈኖችም እንቅስቃሴዎቹ በተደረጉበት ቦታዎች ሁሉ ሲዘፈኑ ቆይተዋል። እንዲሁም ደግሞ ዩናይትድ ስቴትስ ከቬትናም ጋር ጦርነት በምታደርግበት ወቅት ሕዝቦቿ አደባባይ እየወጡ ጦርነት እንደማይፈልጉ ተቃውሟቸውን ሲያሰሙ የቦብ ዳይለን ስራዎች ተጠቃሽ ነበሩ። የዚህን ድምፃዊ የኖቤል ሽልማት አሸናፊነት ምክንያት በማድረግ ብሎዊንግ ኤን ደ ዊንድ የተሰኘውን ዜማ አልጋብዛችሁ። Many seas must the white dove sail before she sleeps in the sand. Yes and how many times must the cannon balls fly before they fall out of the van? The answer, my friend, is a blowing in the wind. The answer is blowing in the wind. Must a mountain exist before it is washed to the sea? Yes, and how many years handsome people exist before they're allowed to be free? Yes, and how many a times must a man turn his head and pretend that he just doesn't see then my friend is a blowing in the wind. The answer is blowing in the wind. How many times must a man look up before he can really see the sky? He isn't how? ብሎዊንግ ኢን ዘ ዊንድን ነበር ያደመጣችሁት። ቦብ በጣም በርካታ ሥራዎች አሉት። እኔ ግን አንድ በጣም የምወደው ዜማ አለ ከሰራቸው ጥቁር ሕዝቦች መብት ጋር የተገናኘ ዘፈን አይደለም። ኖኪን ኦን ሄቨንስ ዶር ይሰኛል። አስከት Getting dark, too dark to see Feel I'm knocking on heavens door Not knock, not knock, knocking Knockin on heavens door Not knock, not knock, knocking on Put my guns in the ground I can't shoot them anymore That long black cloud is coming down I feel I'm knocking on heaven's door Knock, knock, knocking on heaven's door we ምርጫዬን እንደወደዳችሁት ተስፋ አደርጋለሁኝ። ወደ ሲሊንዲዮን ነው ማመራው። ሲሊንዲዮን ከአንድሪያ በቸሊ ጋር የተጫወተችው ዘ ፕሬየር የተሰኘ ዜማ አላት። ነገር ግን እኔ ከአንድሪያ በቸሊ ጋር የተጫወተችውን አይደለም ለዛሬ ምርጫ ያደረኩት። ሲሊንዲዮን በ2013 በመድረክ ላይ ቀርባ እንደተናገረችው ከአስር ዓመት በፊት ከአንድሪያ በቸሊ ጋር ይህንን ዘፈን ልትዘፍን በዝግጅት ላይ እያለች አንድሪያ ዘፈኑን አለማጥናቱን ትረዳለች። በዛም ወቅት ዘፈኑን ያጠና አንድ ወጣት መቶ አብሯት እንደሚዘፍን ይነገራታል። ያ ወጣት ሲመጣ ግን የ17 ዓመት ወጣት ነው፣ ነገር ግን የ12 ዓመት ወጣት የሚመስል ወረቀት የያዙት እጆቹ ጭምር ይንቀጠቀጡ እንደነበር ገልጻ፣ ከ10 ዓመት በኋላ ያንን ወጣት መድረክ ላይ በድጋሚ ጋብዛው አብራው ዘፍናለች። ከዛ በኋላም ታዋቂ ድምፃዊ ሆኗል ጆሽ ግሮቢን ይሰኛል ሲሊን ዲዮን ና ጆሽ ግሮቢን በጋራ መድረክ ላይ የተጫወቱትን ፕሬየር የተሰኘ ዜማ አስከትዬ ጋብዛችኋለሁ And In times when we don't know Let this be our prayer When we lose our way Lead us to a place Guide us with your grace. A place where we'll be safe La luce che tu dai I pray we'll find your light for her resterai And hold it in all our hearts A ricordarci care When stars go out each night L'eterna stella የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የዛሬው የሙዚቃ ምርጫዎቼ በዚሁ አብቅቷል። ነገር ግን አንድ ዜማ ለስንብት ልጋብዛችሁና በሱ ዜማ እተዋችኋለሁ። ወደ ኋላ ነው አሁንም የምመልሳችሁ። ለጥቁር ህዝቦች መብት በተደረጉ ትግሎች ውስጥ ከፍተኛ አስተዋጽኦ የነበረው የሳም ኩክ ዜማ ነው ኤ ቼንጅ ጎናካም ካም በእኔ በኩል አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ደናደሩ ኤቼንጂዝ ጎና ካም ይቀጥላል። like the river I've been running ever since. It's been a long, a long time coming, but I know a change gonna come. Oh, yes, it will. It's been too change gonna come. Oh yes it will. I go to the movie and I go downtown. Somebody keep telling me But I know a change gonna come, oh, yes, it will. Then I go to my brother, and I say, brother, help me, please. አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የዩናይትድ ስቴትስና ሩሲያ ከፍተኛ ዲፕሎማቶች ዛሬ በስዊዘርላንድ ተገናኝተው የተቋረጠውን የሶሪያ የሰላም ንግግር ሂደት ለማስጀመር ጥረት ያደርጋሉ። የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያ ዋቻቸው ሴርጌ ላቭሮቭ በሎዛን ሲገናኙ በሰሜናዊቷ አሌፖ ከተማ ላይ ለሳምንት የዘለቀውን ጥቃት ማስቆም ስለሚቻልበት ሁኔታ ይነጋገራሉ። በከተማይቱ ላይ የአየር ድብደባ እያካሄዱ ያሉት የመንግስቱና በሩሲያ የሚታገዙ የአየር ኃይል አውሮፕላኖች ናቸው። 200 የሚጠጉ የዓለም ሀገሮች በማቀዝቀዣ መሳሪያዎች ውስጥ የሚጠቀሙባቸውን ጋዞች መጠን ለመቀነስ ታሪካዊ ስምምነት ደርሰዋል። ስምምነቱ የአየር ለውጥን ለመዋጋት በተያዘው ጥረት ከፍተኛ እርምጃ ነው ተብሏል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ይህን ዛሬ በ197 ሀገሮች መካከል የተደረሰውን ስምምነት አለማችን ከገባችበት የአየር ንብረት ለውጥ ቀውስ ሊያወጣት የሚችል አይነተኛ መፍትሄ ሲሉ ጠርተውቷል። ይህ የሚያመለክተውም የዓለማችንን ብሎም የሁሉንም ሀገሮችና ህዝቦች ደህንነት ማስጠበቅ የሚቻል እርምጃ መውሰድ እንደምንችል ነው ሲሉም ፕሬዚደንቱ አክለዋል። በኪጋሊ ጉባኤ ላይ የተገኙት ውጭ ጉዳይ ሚኒስትር ጆን ኬሪም ተመሳሳይ አስተያየት አንጸባርቀዋል። ባለፈው ሳምንት ማብቂያ የመን ዋና ከተማ ውስጥ በሰው በተጨናነቀ የቀብር ስነስርዓት ላይ 140 ሰዎች መገደልና ለሌሎች 205 መጎዳት ምክንያት የሆነው የቦምብ ጥቃት የደረሰው በተሳሳተ መረጃ ምክንያት ነው ሲሉ በሳውዲ የሚመራው የህብረት ጦር መርማሪዎች ተናግረዋል። ዜና አበቃ። የዛሬ ቅዳሜ ጥቅምት 5 2009 ፕሮግራማችን ተፈጸመ። ነገ እሁድ እንገናኛለን። በ19 በ22፣ እና በ25 ሜትር ባንድ ነበር ስትከታተሉን የቆያችሁት። እስከ ነገ 3 ሰዓት፣ ደህና አድሩ።